የህዝባዊ ወያነ ሐርነት ትግራይ ህወሀት ሊቀመንበር ደብረጽዮን ገብረ ሚካኤል ትላንት ቅዳሜ ሐምሌ 20 ቀን 2016 ዓ ም ለክልሉ ብዙሀን መገናኛ በሰጡት መግለጫ በፓርቲያቸው ዳግም ህጋዊ እውቅና የማግኘት ጉዳይ ከጠቅላይ ሚኒስትሩና ከሌሎች የመንግስት ባለሥልጣናት ጋር ውይይት ማድረጋቸውን ተናግረዋል። በጉዳዩ ላይ ከፌዴራል ባለሥልጣናት ጋር ውይይት ካደረጉ በኋላ ለቦርዱ ደብዳቤ ማስገባታቸውን تاكو موال نسخنتو <applause> دليو صحفنا يدومن دو ይህንን እናንተ የምትፈልጉትን ደብዳቤ ጻፉ ብለውናል። እኛም የምንፈልገው ሕጋዊ ሰውነታችን እንዲመለስ መሆኑን ነግረናቸዋል። ባስገባነው ደብዳቤ የፕሪቶሪያውን ስምምነት ጠቅሰን አጭር መልእክት ልከናል። ህወሓት እንደ አዲስ መመዝገብ ሳይሆን ሕጋዊ ሰውነቱ መመለስ ነው የሚገባው። ስለዚህም እንዲመለስልን ደብዳቤ አስገብተናል። ደብዳቤውንም ያስገባነው ትላንት ነው። በስርዓቱ መሰረት ምላሽ የሚሰጠው በሁለት ሳምንት ውስጥ ነው። ምላሽኑ አስቀድመን ልናውቅ እንችላለን። ክቡር ጠቅላይ ሚኒስትሩም ደብዳቤ ጻፉ ና በቀ ተመላሽ ካገኛችሁ መልካም፣ ካልሆነ እንነጋገርበታለን ብለዋል ነው ያሉት። ጠቅላይ ሚኒስትር አብይ አህመድ ባለፈው ሰኞ የፖለቲካ ፓርቲዎች አመራሮችን በሀገራዊ ጉዳይ ላይ ባወያዩበት ወቅት ህወሀት ጠቅላላ ጉባኤውን ከማካሄዱ አስቀድሞ በተሻሻለው ህግ መሰረት አስፈላጊውን ዶክሜንት አሟልቶ በምርጫ ቦርድ መመዝገብ እንደሚጠበቅበት ገልጸው፣ በቀደመው ቀውስ የወደመውን የሰው ህይወትና ሀብት ሳይገመገም ሌላ ጥፋት ማምጣት ጥሩ አይደለም። ምርጫ ቦርድ ህወሀትን ህጋዊ ፓርቲ ካላለው መንግስት መሆን አይችልም። ስለዚህ ተመልሰን ወደ ጦርነት እንገባለን ማለት ነው ማለት ነው ሲሉ ማስጠንቀቃቸው ይታወቃል። የህወሓቱ ሊቀመንበር ዶክተር ደብረ ጽዮን ጉባኤ ማካሄድ ጦርነት አያመጣም ሲሉ ምላሽ ሰጥተዋል። ጠቅላላ ጉባኤው የሚረዳን ውስጣችንን ለማጥራት ነው። ምርጫ ቦርድ እውቅና ሳይሰጠን ብናካሄደውና ቦርዱ ጠቅላላ ጉባኤውን ካልተቀበለው ድገሙና አካሂዱ ይለናል እንጂ ጦርነት የሚያስገባ ጉዳይ አይደለም ነው ያሉት። የፓርቲው የቁጥጥር ኮሚሽን በቅርቡ የህወሀት አስራ አራተኛ ጠቅላላ ድርጅታዊ ጉባኤ ዓላማ በፓርቲው ውስጥ በተደራጁ ከፍተኛ አመራሮች ተጠልፏል በማለት አባላቱ ከአዘጋጅ ኮሚቴው ራሳቸውን እንዲያገሉ ምክንያት መሆኑን ባወጣው መግለጫ ላይ ማም መላከቱ ይታወሳል። የፓርቲው ሊቀመንበር በጉዳዩ ላይ በሰጡት ምላሽ ከህወሀት ዲሞክራሲያዊ ማዕከላዊነት አሰራር ውጭ ነው ሲሉ የቁጥጥሩ ኮሚሽን መግለጫ ተችተዋል። የቁጥጥር ኮሚሽኑ የራሱ ኃላፊነት አለው፣ በዛ ነው መስራት የሚገባው። ተቋማዊ አሰራር እየጣስክ ቁጥጥር ኮሚሽን ነኝ ማለት አችልም። እንደ ፓርቲ እኮ ጥርናፊ አለ፣ በዛ ነው የሚካሄደው ዝም ብለህ በስርዓት አልበኝነት አይሰራም። ልዩነትህ በመድረክ ታቀርባለህ እንጂ ባገኘኸው አይደለም የሚበት ነው። በጉባኤው እኛ አመራር ሪፖርት እንደምናቀርበው ቁጥጥር ኮሚሽኑም የራሱ ያቀርባል እንጂ በመሀል ህዝብ ማደናገር ለምን አስፈለገ ነውያሉት የኢትዮጵያ ምርጫ ቦርድ ህወሀት ዳግመኛ ህጋዊ ሰውነት እንዲመለስለት ለመጠየቅ ደብዳቤ ማስገባቱ ሊቀመንበሩ ያስታወቁት አስመልክቶ ከቦርዱ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ህወሀት በኢትዮጵያ ምርጫ ቦርድ የተሰረዘ ፓርቲ ነው። ፓርቲው ሚያዝያ 28 ቀን 2015 ዓ ም ለኢትዮጵያ ምርጫ ቦርድ በጻፈው ደብዳቤ በትግራይ ክልል የነበረው ጦርነት በሰላማዊና ህገ መንግስታዊ መንገድ እንዲፈታ ፓርቲው ከፌዴራል መንግስት ጋር ስምምነት ላይ መድረሱን ጠቅሶ የቦርዱ የቀ ቀደመ ውሳኔ እንዲነሳለት መጠየቁ ይታወሳል። ቦርዱም ግንቦት አራት ቀን 2015 ዓ ም ባካሄደው ስብሰባ የፓርቲውን ጥያቄ መመርመሩና የቀደመ ውሳኔው አዋጅን መሰረት አድርጎ የተላለፈ መሆኑን አውስቶ ምንም እንኳን በደብዳቤው ላይ እንደተገለጸው ለቦርዱ ውሳኔ መነሻ የሆነው ኃይልን መሰረት ያደረገ የአመጻ ተግባር አሁን ባይኖርም ህጋዊ ሰውነቱን ዳግም ለፓርቲው ለመመለስ የሚያስችሉ ድንጋጌዎች በአዋጅ ቁጥር 1162 2011 ላይ ተደንግገው ስለማይገኙ ጥያቄውን ውድቅ አድርጎታል። በወቅቱ ህወሀት የቦርዱ ውሳኔ የፕሪቶሪያውን የሰላም ስምምነትና ህግን መሰረት ያላደረገ በመሆኑ በህግም በፖለቲካም ተቀባይነት የለውም በሚል ተቃውሞታል። የክልሉ ጊዜው አስተዳደርን በበኩሉ ውሳኔው የአስተዳደሩን ጠቅላላ ህልውና አደጋ ላይ የሚጥል እንዲሁም የሰላም ስምምነቱን የሚፈታተን ነው በማለት መቃወሙን መዘገባችን አይዘነጋም። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር ማሻሻያ አዋጅ ባለፈው ግንቦት ወር መጽደቁ ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም